اسف ياسر ماهبنا በፍቅር የወደቀለትን ግብ ጠባቂነትን በበራሪ ኮከብ በክለብ ደረጃ አንድ ብሎ ጀመረ። በፊያት በእርምጃችን ሀገር ፍቅር፣ በኋላም ላይ ባህር ትራንዚት ሲመሰረት ከመስራቾቹ መካከል አንደኛው የነበረ ሲሆን በግብ ጠባቂነቱ የነበረውን ድንቅ ችሎታ ይበልጥ ያሳየበት ችሎታው ለሀገር ይጠቅማል በሚል ለዋናው ብሔራዊ ቡድን የተመረጠበትን እድል ያገኘበት ክለብ ነው ባህር ትራንዚት። በወቅቱ አብረውት የተጫወቱ ጓደኞቹ የሜዳ ላይ እንቅስቃሴዎችን በጥንቃቄ የሚከታተል ንቁ፣ ቀልጣፋና ተወርዋሪ ግብ ሆኑ የሚባሉ ኳሶችን የሚያድን ሲሉ ወደ ኋላ ተመልሰው በትዝታ ያስታውሱታል። የአገሩን ማሊያ ለብሶ በወጣትና ለዋናው ብሔራዊ ቡድን ውስጥ ተጫውቷል። ለማክብረት በ1953 ታህሳስ 12 ቀን ሰንጋተራ አካባቢ ለቤተሰቦቹ ሁለተኛ ልጅ ሆኖ የተወለደው ለማ ክብረት የወላጆቹን መለያየት ተከትሎ ሽሮ ሜዳ የሚኖሩ አክስቶቹ ሊያሳድጉት ወስደው ትምህርቱን እዛው ተከታትሏል። በፍጹም ቅጣት ምት የኢትዮጵያ ብሔራዊ ቡድን አሸናፊ እንዲሆን አራት ኳሶችን ሞሪሸስ ላይ አድኖ ቡድኑን እንዲያልፍ ቢያደርግም ከሦስት ጓደኞቹ ጋር ከቡድኑ ተለይተው ጠፉ። ስለ አገር ቤት በሞርሸት የ13 ወራት ቆይታ፣ 36 ዓመት የአውስትራሊያ ሕይወቱ ዙሪያ ለማክብረት ከኤስቢኤስ ጋር ቆይታ አድርገዋል። ኤልያስ ጉዲሳ ነኝ። ተጋበዙ። የተወለድኩት አካባቢ ሰንጋተር አካባቢ ነው፣ ግን እዛ አካባቢ ብዙም አልቆየውም ወደ ሽሮሜል አሜሪካን ኤምባሲ አካባቢ እዛ ነው ብዙውን እድሜ ያሳለፍኩት ማለት ነው። ብዙ የልዩነት እንትን ትምህርት ቤት አሁን ቁስቋም ቴገጣዊቱ ቡጥል የሚባል ትምህርት ቤት እዛ እንሄድ ነበር እንጦጦ ማለት ነው እንጦጦ እንትኑ ላይ ነው ያለችው እዚህ ከአንደኛ እስከ ስምንተኛ እዛ ነው የተማርኩት ከዛ ወደ ተፈሪ መኮንን ገባን ማለት ነው ትምህርት ቤት እዛ እያለሁኝ ግን በክፍል የስፖርት ስፖርት ነበረ እና ከአንዱ ከአንዱ ትምህርት ቤት ህጻናት ሁሉ እንጫወት ነበረ በዛን ሰአት ትምህርት ቤቱ ስሙን አላስታውሰውም። ሄደን ስንጫወት እኔም ከክፍል እንት አብሬ ሄድኩኝ። መጀመሪያ እንደ ሪዘርቭ ነበርኩ የሄድኩት፣ ግን ከረፍት በኋላ አስገቡኝ። ቡድናችን ሶስት ለባዶ እየተመራ ነበረ። ከእረፍት በኋላ ነው የገባው። ገባው በዛው በሶስት ለባዶ ተሸንፈን ወጣ ማለት ነው። እና በዚህ አጋጣሚ ወደ በረኛ ገባው ማለት ነው እንትስዮ ከዛ በኋላ የስፖርት ፈተና ነበረ። አጋጣሚ በዛው አመጣጡን ነው እንትን ማድረግ በስፖርት ፈተና ነበረ። የስፖርት ፈተና ላይ እስካሁን ድረስ አስታውሰው ይገርመኛል። የበረኝነት እንትን እየተወረወሩ መያዝ ነበረ ያሳየሁት ስፖርቱን ፈተናው ላይ እና አስተማሪ ትዝ ይለኛል እስካሁን ሌላ ማሳየት የምችለው አለ ወይ ብሎኝ ሌላ አላስታውሰውም። ሌላ የስፖርት እንቅስቃሴ ያሳየሁበት ጊዜ አስታውሰዋለሁ። ግን በረኝነት ፈተና ነበረ፣ በየቶሮ ወርኳስ ዛቁጭ ብሎ ቶሮ መያዝ ያን ነበረ ያሳየሁት። ሌላ ተጨማሪ ካለ አሳያለኝ አሳየሁኝ። አይ ቲንክ ደህና ማርክ የሰጠኝ መሰለኝ። ከጊዜ በረጅም ጊዜ ስለሆነ አላስታውሰውም። እንደዛ ነው። በረኝነትን መርጠህ ነው ማለት ነው? አጋጣሚ ነው የገባሁት። አጋጣሚ ገባሁ። በዛው ወደድኩት ማለት ነው። እየቆየ ስትሄድ እየተጫወት ስትመጣ በጣም ተወደዋል። ብዙ አሁን ሳይ አሁን እዚህ ሀገር ከመጣሁ በኋላ ሳይ ህፃናቶች በረኝነትን አይወዱም መጫወትን መጫወት ነው የሚወዱት። እኔ ግን አንዴ ስለገባሁ ከዛ ጊዜ ጀምሮ ነው በረኝነትን እየተለማመርኩ እየተጫወት፣ ሰፈር ውስጥም እየተጫወት የመጣሁት። ስለዚህ ክለብ ደረጃ ለመመረጥም ሲሄድ እንደ አዲስ አልሆነ ማለት ነው። ተጫዋች አሁን ክለብ ደረጃ ስ ለመመረስ ስትሄድ እንደ አዲስ ነው እንትን የምትሆነው ግን፣ እኔ በረኛ ስለነበርኩኝ ለእኔ አዲስ አይደለም። አንድ ቦታ ነው እንትን የማደርገው፣ ያ ቦታ ነው የእኔ ቦታ እጫውትበት የነበረው። በረኛ ስለሆነ በረኝነት ገብቼ ነው እንትን የማደርግ። ወይም እነሱ አንተ በረኛ ገባ ብሎኝ አይደለም እንትን ያደረጉት። ያንን በረኛ እስቲ አንተ ሞክር የተባልኩበት ጊዜ አምስተኛ ወይም አራተኛ ክፍል እያለን ነው ይመስለኛል። ሌላ ትምህርት ቤት ልንጫወት ሄደን ነው ከስከረፍት ድረስ ሌላ ነበረ። ከዛ ከእረፍት በኋላ እኔ ደግሞ ገብና ግባና ሞክር ስባል ገብቼ ሞከርኩኝ። ሶስት ለባዶ በፊት እንመራ ነበረ ከእረፍት በፊት ከእረፍት በኋላ ምንም ጎል አላገባንም እኛም አልገባብንም። በሶስት ለባዶ ተሸንፎ ነው ወጣ ማለት ነው። ከዛ ጊዜ ጀምሮ ነው በረኝነትን የጀመርኩት። ክለብ ደረጃ መጀመሪያ በረኝነት ልትሞክር የሄድክበት? የመጀመሪያ ልሞክር የሄድኩት ኤሌክትሪክ የሚባል ቡድን ነው ቁስቋም፣ ተጌጣይቱ ቡጥል ትምህርት ቤት ወደ ተፈሪ መኮንን ነው ስምንተኛ ስጨርስ ተደረገም ተገባው። ከዛ ሌሎች ልጆችም አሉ ስማቸውን አስተው እነ ሲራክ ገብረመድኅን፣ ሌላ ማን ነው ዮሱፍ አብደላ፣ መንግስቱ ቦጋለ ሁሉ እነዚህ ነበሩ። ሌላ ደሞ አንድ ማስታወሶ ተከስተም ይባላል የሲራክ ጓደኛ። አምስት ሆነን ሄድን። ስንሄድ አራቱ አይቲንክ ተመረጡ መሰለኝ አራቱ ገቡ። እኔ ሳልመረጥ ቀረው። ምክንያቱም ምንድን ነው ይመርጥ የነበረው በረኛ አሰልጣኝ እሷ ልጅ ናት። አሁን በቂ በረኞች አሉኝ ብሎ ይሄ ነው ከአራታችን በረኞች ውስጥ ሶስቱን ወሰደን የተመለስኩ ማለት ነው። በዚህን ሰዓት፣ ጋሾ ወንድሙ በቀለ ነፍሱን ይማርና ምን አለው አሰልጣኙ፣ እሱንም ያዘው አለው። ትልቅ እንትን ነው ለእኔ ሞራል ይሰጠኝ አይ ስታድግን ተው ያድጋል ያዘው አሉት። አሁን ጋሽ ወንድሙ ሶስት ልጆች አሉኝ እንትን የለኝም የሚቀጥለው አመት እምጣ ምናምን አለ። ኦኬ እኔ ምንም እንትን አላልኩም። የጋሽ ወንድሙ እንደዛ መናገር ለኔ ትልቅ ሞራል ነው የሰጠኝ። በዛ ምክንያት ቁጭ ሳለ ሌላ ክለብ አይኩኝ። ክለቡ በራሪ ኮከብ ነበር የሚባለው። ያንን ክለብ ያገኘሁት በጓደኛ በኩል ነው። እንትን ስሄድ እዚህ ክለብ እኔ አሰልጣኙን ጠይቅላለሁ። ሄደ ሞክራለኝ ሄድኩኝ እዛ፣ ሚያሰለጥን የነበረው ቀደም ብሎ ለኢትዮጵያ ቡድን እንደ ጋሽ ወንድሙ አንድ ላይ ይጫወቱ ነበር። ኢትዮጵያ ቡድን ታደሰ መኩሪያ ነው የሚባለው። ጃል ሜዳ ነበረ እንትን መርጦ የነበሩት ሄድኩኝ። በበረኝነት አሳየኝ ትንሽ አለ አይደል፣ በረኛ ለመመደብ እንትን እንትን አድርጎ ሲያሳየኝ፣ እኔም በደምብ እንትን አድርጌ ሰራው። ከዛ በኋላ አቶ ገበየው የሚባሉ የበራሪ ኮከብ ጸሐፊ ነበሩ፣ የቡድን ሙሉ ጸሐፊ ስማቸውን ጠራና ጋሽ ገበዮ ጋሽ ገበዮ፣ እሱንም ይሄን ልጅ ቶሎ መዝግቡት አለ አላቸው ማለት ነው። ይቅርታ አለ አልኩኝ። እና ጋሽ ገበዮ ደሞ መዘገቡኝ። ከዛ በኋላ ነው በራሪ ኮከብ የገባሁት። እና በራሪ ኮከብ ደግሞ በጣም ጥሩ ቲም ነበረ። በተለይ ክለቡን በፍጹም አረሰው። አንደኛ ሲኒየር የነበሩት ተጫዋቾች ለወጣት ተጫዋቾች ያላቸው ፍቅር እዛ ነው። ብዙ ጊዜ እድሜ ልክን አትጫወት። ምናልባት በከፍተኛ ደረጃ አስር ዓመት ብትጫወት ነው እና እነዚህ ተጫዋቾች ሲኒየር ስለነበሩ ወጣቶችን በእንክብካቤ ነበር የሚይዙት። ለምሳሌ ልምምድ በክረምት አካባቢ ምን ነበረ ሾጎሌ ሜዳ የሚባል ነበረ። እኔ የምኖረው ወደ አሜሪካን ኤምባሲ አካባቢ ሽሮ ሜዳ አካባቢ ነው። ከዛ በአውቶቡስ ሄጄ ነው ለብቻዬ ሄጄ ለማሚጄ የምመጣው በዚህን ሰዓት የአውቶቡስ የሚሆን ፍራንክ ሁሉ ይሰጡኝ ነበር። እነዚህ ሲኒየር ተጫዋቾች በጣም ጥሩ ሰዎች ናቸው፣ ተጫዋቾች ናቸው። ምክንያቱም ምንድን ነው ነገ እኮ እኛ ስናቆም እነዚህ ወጣቶች ናቸው የሚተኩን የሚል እምነት አላቸው። ስለዚህ ነው ተንከባክቦኝ ይዙኝ የነበሩት። በዛ ላይ ጋሽ ገበየው ሰሚኖ እንዳልኩ የክለቡ ጸሐፊ የነበሩት፣ አንዳንዴ እየመጡ ከሰፈር ይወስዱ ነበር በመኪና። ከዛ ካደረጉ በኋላ ከጥቂት ጊዜ በኋላ ለትንሽ ፍራንክ ለትራንስፖርት የሚሆነኝ መስጠት ጀመሩ ማለት ነው ገና ይሄ ሳልገባ ምክንያቱም፣ ከለውበት እዛ አካባቢ እየተመላለሱ ትንሽ ተማሪ የሆነ አስቸጋሪ ነው፣ ምንም ገቢ ስለሌለ ማለት ነው። እና የስፖርቱ በራሪ ኮከብ ከገባው በኋላ ህጻናት ቡድን ልክ በስልሳ ሰባት ይመስለኛል ስንጀምር፣ እኛም ኤሌክትሪክን ቡድን አንድ ምድብ ነው የምንጫወት። ህጻናት ቡድን ነው የሚባለው። በዛን ሰዓት አንደር ሲክስቲን መሰለኝ እንትን የሚሆነው በዛ ሰዓት ተጫወትን ከኤሌክትሪክ ጋር፣ ትንሿ ሜዳ እኛ እና እነሱ ተዳር በራሪ ኮከብ እና ኤሌክትሪክ ማለት ነው። እና በዚህን ሰዓት ሁለቴ ተጫወትን። አንድ ዙር አለ፣ ሁለተኛ ዙር አለ የምትጫወተው በዛን ሰዓት። በዚህን ጊዜ ምንድነው የሆነው? ሁለት ለአንድ፣ ሁለት ለአንድ ነው ያሸነፉ ናቸው። በጣም ይገርመኛል፣ ጎበዞች ናቸው እነሱም። የእኛም የበራሪ ኮከብም ጎበዝ ተጫዋቾች ነበሩ እና ከጎበዝ እንደ ኤርሚያስ እና ቀደም ብዬ የነገርኩ ልጆች እነ መንግስቱ ቦጋለ፣ እነ ሲራክ ገብረመድኅን፣ እነ ማን ነው ተከስተ የሚባል ልጅ ሁሉ ነበሩ እና ሁለላ እንዳሸነፍ ናቸው። ሲራክ ትዝ ይለኛል። አሰልጣኛቸውን ይሄው አንተ ሰትመርጠው ቀርታ ያመለጠ እንትሪ ያደርከው ልጅ ምናምን ነው ደሞ አጋጣሚ ጥሩ ነው ተጫወትኩት ሊስቶን ሞራልም ይኖራል ጥሩ ተጫወታለ እና ጋሽ ታደለ ነው የሚባለው። ከዛን ጊዜ በኋላ ጋሽ ታደለ አንዳንዴ መንገድ ላይ ሲያገኘኝ ሰላም ይለኛል። አንዳንዴ ሊፍት ሁሉ ይሰጠኛል። በመኪናው መንገድ ላይ ካየኝ የት ነው የምትሄደው ምናምን ይላል። ከዛ በኋላ ሊፍት ሁሉ ይሰጠኝ ነበር። ሩቅ መሄድ አይነት ከሆነ የዛ አይነት ነው። በሕፃናትና በበራሪ ኮከብ የነበረኝ የኳዚ ይዘት እኛ በገባን በሁለተኛው ነው፣ በሶስተኛው አመት ክለቦች ፈረሱ። አሁን አቲንክ ሁለት አመት የተጫወትኩ መሰለኝ። በራሪ ኮከብ ዋለ ዋናው ቡድን ዋና ቡድንም የገባሁት ቢሳ አልጫወት ነው ዋና ቡድን የተወሰኑ ልጆች ቶሎ ገባን። ከዛ በዛው አደግን ማለት ነው። እና በአመቱ ፈረሰ። የመይሰማ ብለው አፈረሱ ክለቦቹን ሁሉ ክለቦቹን ሁሉ ሲያፈርሱ አጋጣሚ እኛ የመይሰማ ቡድን በትምህርት ቤትም ረብሻ ስለነበረ ትምህርት ቤትም እንትና ተቋረጠ። በዛ ምክንያት ስራ ስትንሽ ስራ እንሰራ ነበረ በዝጉብ ሰሞን በዛ ሰዓት ፊያት ሳካፌት የሚባል መኪና ስፔር ፓርት አስመጪ ካምፓኒ ነበር። እዛ ገብተን ቡድን ስለነበራቸው እዛን ሰራ ነበረ። ከነ እኔ ሉቾ ሆነን እዛን ሰራ ነበር። ከዛ በኋላ ነው ክለብ ሲፈርስ እነሱ እንትን አደረጉ። ከጊዜ በኋላ ከ3 ነው ከ4 አመት በኋላ ደግሞ ክለቦች እነዛው ፈርሶ እንደገና ደግሞ ሌላ ሆነ። ይህ ሁሉ ለእድገት ጥሩ አይደለም። በየጊዜው መንግስት በተቀያየረ ቁጥር ከማፍረስ እንዴት ነው አጠናክረን የምንይዘው ቢሉ ኖሮ ከመጀመሪያው ክለቦች መፍረስ አልነበረባቸውም። መይሰማ ብትንት ነው አወጡ። በተለይ የበራሪ ኮከብ እኔ ትዝ ይለኛል። በራሪ ኮከብ ንግድ መርከር የሚባል መስሪያ ቤት ነበረ ወስዶት ነበር። በዛን ሰዓት እነ ጊዮርጊስ አሉ። ጊዮርጊስ ያው የህዝብ ቡድን ነው። እነ ኤሌክትሪክ ብታይ እነዚህ ሁሉ ፈርሰዋል። አንተ እንዴ እንዴት ነው እነዚህን ቡድኖች ባሉበት ማጠናከር ምን ችለው በማለ ብለው እንደመነሳት ቡድኑን ጠቅላላ ያሉትን ሁሉ አፈረሱ። አዲስ አዲስ አበባ ውስጥ ሳይሆን ጠቅላላ በኢትዮጵያ ውስጥ ያሉትን ነው የፈረሱት። አሁን ለምሳሌ ድሬዳዋ አረር ውስጥ ብትሄድ እና ምድር ባቡር፣ ጥጥ ማህበር፣ ሲሚንቶ የሚባሉ ትልልቅ ቡድኖች ነበሩ። በጣም መሰረት ይዘው ይጫወቱ ነው። በ20 30 አመት በላይ የነበራቸው እድሜ ቡድኖች ነበሩ በዛን ሰዓት እነዚህን ሁሉ በትንትና በትንትን ሲያረጉ ተጫዋቾች ሁሉ የተለያየ ቦታ ክለብ ሄዱ። ይሄ እንግዲህ ያለውን ስፖርት ያዳክመዋል። ያ ነው። ከዛ በኋላ ነው ተቋቁሞ እንደገና ደግሞ ተጠናክሮ የመጣው። በአሁን ሰዓትም እንደዚሁ ችግር አለ። አሁን ለምሳሌ አልባ በክልል ምናምን አርገው ያቋቋማቸው መሰለኝ። ግን ለምሳሌ አል ከሐረር ወይም ከጎጃም ወይም ከጎንደር ከትግራይ አካባቢ ሲያመጡ ያንን ቡድን ማምጣት ብቻ ሳይሆን እዛ አገር ሊግ መኖር አለበት። እንደዛ አይነት ነገር ከሌለ ህጻናቶች አድጉ የምትልከው እንግዲህ ያንን ቡድን ብቻ ነው። ግን የራስ ዲቪዥን ምናልባት ወረድ ብሎ ወይም ፈረስ ዲቪዥን እንደዚህ፣ አሁን እዚ እኔ ያለሁበት ሀገር እንደሚያደርጉት ማለት ነው። የኤ ሊግ ውስጥ አለ ቡድን ወደ ሶስት ቡድን አለ፣ ከዛ በታች መአት ክለበሮች አሉ። ህጻናቶች ያድጋሉ። በዛን ነው የምታገኘው፣ ህጻናቶች የምታገኘው ግን ኢትዮጵያ ውስጥ ስትሄድ ክለቦች በየክፍለ ሀገሩ ያሉት ክለቦች እዛው ሀገራቸው ያሉበት አካባቢ ሕፃናት ቡድን አቋቁመው እንትን ካላደረጉ ለእድገት እንቅፋት ነው የሚሆነው። ሕፃናቶች ምን ጊዜም የወደፊት ተስፋ ናቸው። ያንን ነው ማየት ያለብን። ሌላው ደግሞ ኔ በኔ እንትን ለስፖርቱ ትንሽ ደካማ ሆኖ ያየሁት እኛ ራሳችን ሌት ሆነን ነው ክለብ የገባ ነው። ሌት ሆነን ስል በሰፈር ውስጥ ቀበሌ ምናምን በመጫወት ትምህርት ቤት በመጫወት እንጂ የአስር ዓመት ሆነ ህጻን ሆነን ልምምድ መስጠት በየክለቡ ብንጀምር ኖሮ አራት ዓመት አምስት ዓመት ወደ ኋላ የቀረንበትን በዛን ጊዜ ይዘን እንንቀሳቀስ ማንቀሳቀስና ወደፊት ጥሩ እንትን ይኖረዋል። ግን አሁንም ሌት የሆንበትን እያንዳንዱ ክለብ አካዳሚ ኖሮት ከአስር ዓመት እድሜ ጀምሮ ልምምድ ቢሰጣቸው እነዚህ ህጻናቶች ለሀገሪቷ እስፖርት እግር ኳስ አቋም እንኳ ተስፋ አለው የሚል እምነት ነው ያለኝ። እና ከኛ ጊዜ የተለየ አዶ ነው እንደዚህ ይመስለኛል ስቲል ያለው ሁኔታ እስቲ እንደ አንተ በክለብ ደረጃ እንዳልከው በዲቪዥን በአንደኛ ዲቪዚዮን ደረጃ እንግዲህ እንዳልከው የመጨረሻው ክለብ የፈረሰው የበራሪ ኮከብ በኋላ እንት እንገባህ ምንድነው ፊያት አያ ትምህርት ቤትም ረብሻ ነበረብህ አዎ ከዛ በኋላ በአንደኛ ዲቪዚዮን ደረጃ እስቲ ታዋቂ ከነበሩት ክለቦች የተሰለፍክበት አለ? ይሄ አ በዛን ጊዜ በራሪ ኮከብ ነው የገባሁት። በራሪ ኮከብ ያው በህዝብ ድጋፍ የሚንቀሳቀስ ቡድን ነው። የታከብ ያለው የመርካቶ አካባቢ ናቸው አብዛኞቹ ልጆች ራሴ ገርማቸዋል። እኔ ራሴ መርካቶ አልኖርም፣ ግን ምኖር የነበረው እንዳልኩ ከህጻናት ቡድን እያለው አሜሪካን ኤምባሲ ወይም ሽሮ ሜዳ አካባቢ ነው። ከዛ ነው ህጻናት ቡድን የገባሁት። ከለውጡ በኋላ ክለቦች ሁሉ ከሁለት ዓመት በኋላ ነው መሰለኝ የፈረሱት። ያኔ የነባ የኖረ የነበረው ደሞ እቴጌ መስክ ነው። ያን ጊዜ በራሪ ኮከብ ዋናው ቡድን ከመጫወቴ በፊት ማለት ነው። ሌላ ክለብ በፈርስት ዲቪዥን ደረጃ ነው። ሌላ ከሌላ ተጫውቼ አላውቅም። ብሔራዊ ቡድን የትኛው ክለብ እያለ ነው የተመረጥከው? ማን ነው እሱ የመረጠ? ብሔራዊ ቡድን ሳይሆን ወጣት ቡድን አለ ህጻና ያው አንደር 19 ወይም ወይ ማንደር 21 ነው መሰለህ 20 ነው መሰለህ የሚባለው እሱ በራሪ ኮከብ ያለው ነው የተመረጥኩት። አንዴ እዛ ከገባህ ጥሩ እንትን ይኖራል፣ ሞራል ይኖራል። ያንን ያን አካባቢ መውጣት እንትን፣ እነሱም ሲስተም ውስጥ ካስገቡ ጥሩ ታለንቱ ካለ ይይዙሃል፣ ያሰሩሃል እና ከበራሪ ኮከብ ያለው ነው ወጣት ቡድን ለኢትዮጵያ ወጣት ቡድን ተመርጬ መጫወት ጀመርኩት። ከዛ በኋላ ለዋናው ቡድን የተመረጥኩት እርምጃችን እያለን ነው። እርምጃችን ያው የመይሰማ ቡድን ነበረ ማለት በዛን ጊዜ ነው። እርምጃችን ሆኜ ለኢትዮጵያ ቡድን የተጫወት መጀመሪያ ላይ ያው ትሄዳለህ። ብዙ ተጫዋቾች ብዙ በረኞች ልምዱም ያላቸው ከአንተም የተሻሉ በረኞች ሁሉ ይኖራሉ። ያኔ ትዕግሥተኛ መሆን አለ። ብዙም ብለህ ዘላ አትገባም። አስታውሳለሁ የመጀመሪያው ጊዜ ብዙ ተጫዋች መረጣና ተመለስን እና አንዴ ከገብ ተመርጠህ ከታየህ ብትመለስን ምንም ማለት ነገ እንደገና ተመልሼ የመረጠ ማርጭ መለሳለሁ የሚል እምነት ይኖርሃል ማለት ነው። ለዛ ደግሞ መስንት ነው ምንድን ነው በጠንክረህ መስራት አለብህ እና እኔ ደግሞ ብዙ ጊዜ በረኛ በአሰልጣኙ እንኳን ሳይኖር ከቀረ ራሴን በራሴ ከሌላ ከሪዘርቭ በረኛ ጋር ሆኜ ራሴን አሰልጥናለሁ። ብዙ ጊዜ አሰልጣኝ መጠበቅ የለብም። እንትን ካላረገ የዛ የዛን ያህል ነው እንሄድ የነበረው በዛንስ ወቅት። እስቲ ብሔራዊ ቡድን ምን ያህል ጊዜ ተጫወትክ? ለወጣት ቡድንስ ምን ያህል አመቶች መሰለፍ ችላል? የትኞች ውድድሮችስ ላይ ተካፍላል? በወጣት ቡድን እና በብሔራዊ ቡድን መሀል በአጠቃላይ ሰባት አመት ሲስተም ውስጥ ነበርኩኝ ማለት ነው። ወጣት ቡድን እና ብሔራዊ ቡድን ማለት ነው። በዚህም ሰዓት ወጣት ቡድን እያለን መጀመሪያ ሽዋንቅዛው ነበረ ዋናው አሰልጣኛችን። በዛም ሳስተመረጥኩ በረኛ ኃይል ኃይላት ወልድ ጊዮርጊስ ወይም እንደዚህ መሰለ የመቻል በረኛ የነበረ ነው። በጣም ጎበዝ ነው እሱም የነበረው በወቅቱ። እሱ ነበረ የመጀመሪያ በረኛ እንትን እንደማስታውሰው፣ እና ቲሙ በጣም ኃይለኛ ቲም ነበረ። እውነት ለመናገር ከሆነ እስከ ዛሬ ኢትዮጵያ ወጣትም ቡድን ሆነ በብሔራዊ ቡድን ደረጃ እንደዛ ቡድን አላየሁም። በጣም ጥሩ የነበረት ቡድን ያ፣ ምንድን በመሀል በመሃል ሸዋንግዛውና ፌዴሬሽኑ አለመግባባት ተፈጠረ። ፌዴሬሽኑ ያን ጊዜ ሸዋንግዛውን እንትን አድርጎ ጋሽ ታደሰ ወዳረጋ የሚባል አሰልጣኝ አመጡ። ከዛ በፊት ግን ሞ የመጀመሪያ ጨዋታ የነበረው ከኬንያ ጋር ነበረ። ሞምባሳ ኢትዮጵያ ቡድን ይጫወት ነበር። እኛል ሪዘርቭ ነበርኩ። በዛ ጊዜ ሃይላት ነበረ በረኛ። ሁለት ለባዶ ተሸነፍን። ዛ ግን እያንዳንዱ ተጫዋች ሙሉ እምነት ነበረው። አዲስ አበባ ሲመጡ በደንብ አድርገን በብዙ ጎል እንደምናሸንፋቸው ምክንያቱም ስናየው አጋ እንትን ሳይሆን የእኛ ቡድን እንደውም ትዝ የሚለኝ ብዙ ከማጥቃታችን የተነሳ እኛ ሜዳ ላይ እርግቦች ነበሩ። እነዛን እርግቦች ፎቶግራፍ አንስቶች አንግዛ ሁሉ ጋዜጣ ላይ እንደወጣ ትዝ ይለኛል። እና በዛ ስንመለስ እኔ አልጠበቅኩም ጫወታለሁ ብዬ ምክንያቱም መልበሻ ክፍል ለመጀመሪያ ጊዜ ሲነቃ አንዳንዴ ይቀርም ብሎ ይነገራል። አሰላለፍ ያን ዕለት አርባ አምስት ደቂቃ ነው፣ አንድ ሰዓት ሲቀር መልበሻ ክፍል ገብተን አሰላለፍ ሲወጣ አንድ ቁጥር ብሎ ሲጀምር የእኔ ስም ተጠራ። ያን ፈራው እኔ እንትን አላረግም ስፈራ፣ ኤርሚያስ ወንድሞ የኛ ካፕቴን ነበረ፣ በዚህ ላይ ጓደኛሞችም ስለነበርን ኤርሚያስ ትንሽ ፈራው እኮ ምናምን አልኩት። ምንም ነገር አስፈራም ማለኝ። እሱ ቀደም ብሎ አንድ ሌላ ቶርናመንት የወጣቶች ሰዎች ተጫወት ልምድ አለው ማለት ነው። ብዙ ጊዜ እንትን ስትሆን ታማክራል እና ምንም ነገር አስፈራ። በቃ ያኔ ልብ አገኘው። ከዛ በኋላ ያፈለገ ቢሆን ፍርሃት የሚባል በፍጹም አላቅም እና ያን ጊዜ ነው አሳለፈኝ። ከኬንያ ጋር ሁለተኛው ጨዋታ ላይ አራት ለባዶ አሸንፈን ለሚቀጥለው አለፍን ማለት ነው። ልክ እንዳለፍን ይመስለኛል የበትጊዜው ትዛ ላይ ሸዋን ግዛው ከዛ በኋላ ይሁን ከዛ እንትን ከፌዴሬሽኑ ጋር ባለመግባባት እሱን ከእሱ ጋር ያለውን ግንኙነት አቋረጡ ማለት ነው። ያን ጊዜ ጋሽ ታደሰውን ላደረጋይና መጡ። እሱን ክሬዲት ማሳጣት አልፈልግም። እሱ ጥሩ አሰልጣኝ ነው የነበረው። ከዛ እሱ ሲመጣ ደግሞ በረኛ ሀይላት ተመለሰ፣ ተጫወተ። ያ ወዳጅነት ምናምን እንትን አደረገ ከዛ ሞሪሸስ ላይ ስንጫወት ከሞሪሸስ ጋር እንጫወት ነበር። ሞሪሸስ ላይ እኔ ተሰለፍኩ አንድ ለባዶ አሸነፍናቸው። አዲስ አበባ ሲመጡ ደግሞ እንደዚሁ በዛ ያለ ጎል አግብተን ነው ያሸነፍናቸው። ወጣቱ ዱሮ የኛ በጣም ኃይለኛ ቡድን ነበረ። ከዛ በኋላ ሰባት ወር አንድ ላይ ቆይቷል ይሄ ቡድን። ሰባት ወር እንግዲህ ከብዙ ነገር ትጎላላል። ተማሪ ከሆንክ ከትምህርት ቤት ጋር ትንሽ ችግር ይኖራል። ስራ ካለ ስራ እንኳን ችግር የለውም። ያው መስሪያ ቤቱ የግድ ይፈቅዳሉ በዛም ሰዓት እና ቀጥሎ ሰባተ በመጨረሻ ላይ ለዓለም ዋንጫ ለማለፍ ከአልጄሪያ ጋር ደረሰን። አልጄሪያ አልጄሪያ ወጣት ቡድን ጋር መጀመሪያውን ጨዋታ ባዶ ለባዶ ወጣን። አዲስ አበባ ላይ እኔ ሪዘርቭ ነበርኩ ማለት ነው። በዛን ሰዓት ደግሞ ተጠባቂ ሆኜ እንትን ላይ ነበርኩ። ባዶ ለባዶ ወጣን። ከዛ አልጄሪያ ሄድን። በሁለተኛው ሳምንት እዛ ደግሞ ስንጫወት የእኛ ቡድን ኃይለኛ ከመሆኑ የተነሳ የራሳቸው ደጋፊ እንኳን ለእኛ ቡድን ያጨበጭብ ነበረ። እኔ በብጹም መረሰው እና ማን ሙሉጌታ ታያቸው ይሁን አቦነ ጎል አገቡ፣ መስመር ዳኛው ሻረ። ዳኛው አጽድቋል፣ ከርቀት ነው። መስመር ዳኛው ኦፍሳይድ ነው አለ። የሆነ ሰው ትንገብተው። ከዛ በኋላ አቦነ እንደዚሁ አጋባ ጎል፣ እንደዚሁ ዳኛው ሻረ። መጨረሻ ላይ ምን አደረገ? ዳኛው ፔናልቲ እሱ እኛ ሜዳ ላይ እያለ እዛ እነሱ ሜዳ ላይ እያለ እኛ ሜዳ ላይ ከርቀት የዛ አይቶ ማንም ቢሆን እንደዛ ርቀት ላይ ሆነው በደምብ እንትን አያደርግም። ፔናልቲ ሰጠ። በዛች ፔናልቲ አንድ ለዋዶ ተሸንፈን ወጣን። ከመውጣታችን በፊት ግን እረፍት አርባ አምስት ደቂቃውን ተጫውተን ረፍቶን ገብተን ጋሽ ታደሰ ያለውን በፍጹም አራሰብ። ጋሽ ታደሰ ምን አለ? የሚናገረው አጣ። ምክንያቱም ምንም እንከን ጠፋው። ሁሉ ነገሩ ተሟልቶ ከጠበቀው በላይ ሆነ። ቲም እኔ ምንም እናገረው ነገር የለም፣ እንደአሁኑ ቀጡ። በቃ ይህንን ብቻ ነው ያለው። ምክንያቱም አንድ አንድ ስተት ካለ ማረም አለብህ። ቴክኒካሊ አንዳንድ ተጫዋች እንት ከጉጋራ እንት አርጎ የቡድኑን እንት የሚበላሽ ነው። ምንም ነገር ምንም ነገር እንት ሳይል እኔ ምንም እናገረው የለም። እና በዚሁ ቀጥሏል። ደስታውን አልቻለውም፣ ቡድኑ የዛን ያህል ከጠበቀው በላይ መጫወቱን ያ ነው የመጨረሻ። እንግዲህ እኔ ሪዘርቭ ነበርኩኝ፣ ግን እንደዛ አይነት ቲም በሕይወቴ አላየሁም እስከ ዛሬ ኢትዮጵያ፣ አንትን ውስጥ በጣም ጥሩ የነበረው ወጣት ቡድን ማለት ነው። ከዛ በኋላ ነው ከብሔራዊ ቡድን እየተመረጥኩ ስንመለስ እንደገና እየተመረጥኩ። ይሄ ሁሉ የሚሆነው ምንድን ነው? ለክለብ ጥሩ ካልተጫወት አትመረጥም። የክለብ ውድድር ጠንካራ ከሆነ አንተን ጥሩ ጨዋታ በተለይ አንድ ሁለቴ ወይም አንድ ተጫውተ ከአራት ከአምስት ወይም ከአስር ጨዋታ በኋላ ደግሞ አንድ ጥሩ ብትጫወት ያ አይደለም። አትሊስት በኔ እምነት አምስት ስድስት ጊዜ በተከታታይ በጣም ጥሩ መጫወት አለብህ። እነዚህ ናቸው አንተን ሊያስመርጡ የሚችሉት እና በዛ ምክንያት ነው የገባሁት በዛ ሪዘርቭ ነበርኩኝ አብዛኛውን ጊዜ እነ አቦነ አቨርኮስት ሲሄዱ ነው። ሄደው ከቀሩ በኋላ ነው ከጊዜ በኋላ ነው ብሔራዊ ቡድን ተመርጬ እንትን ነው። ምክንያቱም ምንድነው በዛን ሰዓት የነበረው ለማ ክብረት ከሄደ ይጠፋል የሚል እምነት ስለነበራቸው ልክ እነ ከነሱ ጋር አነበርኩኝ ተመላ እኔ ተመለስኩ፣ እነሱን ጉድላክ ብዬ ወደ ቤት እሄድኩ ማለት ነው እንደናገር ሄዱ ነው እኔ የመለሱኝ የለማ ክብረት ጨዋታ ይቀጥላል። ከኢትዮጵያ ብሔራዊ ቡድን ጋር አብሮ ቢሄድ ይጠፋል ተብሎ ስጋት ለምን ሆነ? በኋላስ ሞሪሸስ ላይ ተመርጦ በመሄድ ከቡድኑ እንዴት ጠፍቶ አመለጠ? የአውስትራሊያ ሕይወቱ ከባለቤቱ ጋር የተዋወቁበት አጋጣሚ በቀጠሮ ያጫውተናል።